አስራ አምስት አባላት ያሉት የዳያስፖራው ትረስት ፈንድ አማካሪ ምክር ቤት አባላት የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው በበጎ ፈቃደኝነት ለማገልገል የተሰበሰቡ እንደሆኑ የአማካሪ ምክር ቤቱ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም አስታውቀዋል። ከፍተኛ ባለሙያዎችና የመብት አራማጆቹ በስብጥር የተካተቱበት ስብስብ የጠቅላይ ሚኒስትሩ ሀሳብ ውጤታማ የሚሆንበትን ዘዴ አጥንተው ተግባራዊ እንደሚያደርጉም ተናግረዋል። ጽዮን ግርማ ዝርዝሩ አላት። ጠቅላይ ሚኒስትር አብይ አህመድ የ2011 ዓ.ም በጀትን ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት በውጭ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በቀን አንድ ዶላር ከአንድ ማኪያቶ ላይ ቀንሰው በኢትዮጵያ የሚገኙ ዜጎችን እንዲረዱ ያቀረቡት ሀሳብ ተቀባይነትን አግኝቶ አስራ አምስት አባላት ያሉት የዲያስፖራ ትረስት ፈንድ አማካሪ ምክር ቤት አባላት ተመርጠዋል። የንግድና ምጣኔ ሀብት ባለሙያዎች የታማኝነት ወይም የባላደራ ገንዘብ የሚል ስያሜን የሚሰጡት ትረስት ፈንድ ለሌሎች የሚደረግ የድጋፍ ገንዘብ ነው። ጠቅላይ ሚኒስትር አብይ አህመድ በውጭ የሚገኙ ኢትዮጵያውያን ይህንን ገንዘብ ቢለግሱ አንድም ሳንቲም ሳትወድቅ ሳትጠፋ በሀገሪቱ የሚታዩ ማህበረሰባዊ የልማት ክፍተቶችን ለመሙላት እንደሚውል ማረጋገጣቸው ይታወሳል ይህንን የጠቅላይ ሚኒስትሩን ጥሪ የተቀበሉ በተለያዩ አለም አቀፍ የፋይናንስ ተቋማት ውስጥ በከፍተኛ ባለሙያነት የሚሰሩ በታዋቂ ዩኒቨርሲቲዎች ውስጥ ተመራማሪዎችና ፕሮፌሰሮች ዝነኛ በሆኑ አለም አቀፍ ተቋማት የሚያገለግሉ የኢትዮጵያ መንግስትን በሰብአዊ መብት ጥሰት አብዝተው በመተቸት ከሚታወቁት የመብት አራማጆች መካከል በአጠቃላይ አስራ አምስት ትውልደ ኢትዮጵያውያን እና ኢትዮጵያውያን ይህንን ስራ በበጎ ፈቃድ ለማከናወን መወሰናቸው ይፋ ተደርጓል። የአማካሪ ምክር ቤቱን ሰብሳቢ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህር እና የህግ ባለሙያ የሆኑትን ፕሮፌሰር አለማየሁ ገብረ ማርያም እንዴት ተሰባሰባችሁ የሚል ጥያቄ አንስችላቸው ነበር። እንግዲህ እያንዳንዳችንም የምንታወቃለን አንዳንዱም በሙያው በልምዱ የታወቁ ሰዎች አሉ። ብዙዎቹን ሰዎች እየደወል እየጠየቅን፣ እኔም ሌሎችም እየጠየቁ በዚህ ነገር ላይ መሳተፍ ትችላላቸው እያል እያጠያየቅናቸው ናቸው። በተቻለን መጠን ብዙዎቹም በአስራ አምስት ሰው ይባል እንጂ ከኛ ጀርባ ደግሞ ከዛ የበለጡ ባለሙያዎች አሉ፣ በአገልግሎት ላይ ለመዋል ቃል የገቡ ማለት ነው። ግን አንዳንድ መስሪያ ቤት ለምሳሌ ውስጥ ድንጋጌያቸው አንዳንድ ነገሮችን ስለማይፈቀድ የመሳሰሉት ነገር ነው እንጂ ብዙ ከኛ ጋር የተሰለፉ ሰዎች አሉ። በግለሰብም ደረጃ በሌላም መንገድ የተሳተፉ ሰዎች አሉ። እነዚህ አስራ አምስት ሰዎች ምን አይነት ሚና ነው የሚኖራችሁ? ከኢትዮጵያውያንና ትውልድ ትውልደ ኢትዮጵያውያን ላይ ብቻ ነው ገንዘቡ ተሰብስቦ ወደዛ የሚሄደው፣ ወይስ ዓለም አቀፍ ተቋማትን የፋይናንስ ተቋማትን የማካተት ሀሳብ አለ? ምን አይነት ሚና ነው የሚኖራችሁ? በጣም ጥሩ ጥያቄ ነው። እንግዲህ ገና ስራው የጀመርነው አሁን ቅርብ ጊዜ ነው። እንደምታውቂው ጠቅላይ ሚኒስትሩ ይህንን ነገር ለህዝቡ ከገለጹ ገና አንድ ወር ነው የሞላው። ስለዚህ ብዙ የሚሰሩ ነገሮች አሉ እና በቅደም ተከተል የምናጠናቸው ነገሮች አሉ። ከኢትዮጵያውያኖች ብቻ ነው ወይ ገንዘብ የሚመጣ የሚለው እሱ ጥያቄ አልተመለሰም። ግን በእኔ አስተያየት በግሌ ነው የምለው መርዳት የሚፈልግ ሰው በሙሉ ይረዳል ብዬ ነው የምጠብቀው ከሌላም ከአሜሪካኖች ለምሳሌ አብረውን የሚሰሩ ሊኖሩ ይችላሉ። ማለትም በስራ ልምምዳችን፣ በጓደኝነት፣ በሌላ መንገድ የምናውቃቸው እኛን በማወቅና በእኛ ፍቅር ያላቸው ኢትዮጵያን ለመርዳት የሚፈልጉ አሉ። እነሱ ፍላጎት ካላቸው ከእነሱ የእነሱን ድጋፍ ማንፈልግበት ምንም ምክንያት የለም። ነገር ግን በአሁኑ ጊዜ ብዙ የሚዋቀሩ ነገሮች አሉ። ብዙ ተጠንተው መሰረቱን በደንብ ጥሎ ወደፊት የምንገፋበትን እያሰላን ነው ያለ ነው ማለት ነው። እንግዲህ እርስዎም እንደጠቀሱት የጠቅላይ ሚኒስትሩ ይህንን ሀሳብ ያቀረቡት የሁለት ሺ አስራ አንድ የበጀት አመት ለህዝብ ተወካዮች ምክር ቤት ለማጸደቅ በቀረቡበት ወቅት ነው። እንዳሉት አንድ ወር አካባቢ ነው የሚሆነው። ትላንትና የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው ደግሞ እንደተናገሩት ኢትዮጵያኖች በቀናነትና በበርብር ፈቃዳቸውን አሳይተዋል የሚል ነገር አንስተዋል። እና ይሄን ነገር እናንተ ወስናችሁ በበጎ ፈቃደኝነት ለማገዝ ስትገቡ የንግድና ምጣኔ ሀብት ባለሙያዎችን አማክራችኋል ወይ? የንግድ ይህንንስ ሀሳብ ታያውታላችሁ? የራሱ ጉዳዩ አዋጭ ነው አዋጭ አይደለም የሚለውን ሁለተኛ ደግሞ አፈጻጸሙንስ በተመለከተ እንግዲህ ኢትዮጵያ መንግስት በጣም በሙስና ሕዝብን ገንዘብ በአግባቡ ለሚፈለገው ዓላማ ባለመዋል የሚተች ነውና ይህንንስ በተመለከተ ለመቆጣጠር ለመከታተል የምትሰሩበትን ነገር የተነጋገራችሁበት የተወያያችሁበት ወይም ወደፊት ደግሞ ለዚህ የሚሆን ነገር ያስቀመጣችሁት አለወይ ወይ እንዴት በአጭር ጊዜ ወሰናችሁ? እሺ ጥሩ ጥያቄ ነው። እንደጠቀስኩልሽ ገና እየተደራጀና ነው ያለ ነው። ነገር ግን የጠቀሻቸው ነገሮች በተለይ በሙስና ያልሽው ነገር በጣም የሚተኮርበት ነገር ነው ብዬ ነው የማምነው። ምክንያቱም ከአሁን በፊት በሙስና ወይንም ገንዘብ የተሰበሰበ አላግባብ በማባከን በመመተን የመሳሰሉትን ነገሮች ጥፋት እንዳሉ እናቃለን። ስለዚህ ይሄ አካውንታቢሊቲ እና ትራንስፋረንስ የሚባለው ነገር ወይም ተጠያቂነትና ግልጽ ስራ የሚባለውን ነገር በከፍተኛ ደረጃ ነው የምናየው። እርግጥ እንዳልኩሽ ገና ጀማሪዎች ስለሆን አልተነጋገርንበትም፣ ግን እሱ በስራው ላይ የመጀመሪያ ሆኖ ነው የሚታየው። ምክንያቱም ህዝቡም መንፈሱ ተረጋግቶ እምነትም ኖሮት ለመስጠትም የሰጠውም ገንዘብ ጥሩ ቦታ ላይ እንደሚውል ማረጋገጥ የሚችለው እነዚህ ነገሮች ተጠያቂነትና ግልጽ ስራ በሚኖሩበት ጊዜ ነው። ስለዚህ የእነሱን መዋቅሮች በመጀመሪያ ደረጃ እንመለከታቸዋለን። እንዴትም እንደሆነ ግልጽ በሆነ መንገድ ህዝብ በሚረዳው እና ህዝብ ለመከታተል በሚችልበት ዘዴ የምናቋቁመው እናቋቁመዋለን ብዬ ነው የማምነው። በሁለተኛ ደረጃ ኢኮኖሚስቶች እንደዚህ ያልሻቸው እነዚህ ከኛን ጋር የሚሳተፉት ሰዎች የዛም አይነት ልምድ ያላቸው ሰዎች ናቸው። በብዛት በዚህ ነገር ላይ እየሰሩና ልምድ ያላቸው ናቸው። ለምሳሌ በመሀላችን በትራስት ፋንድ ላይ የሰሩ ሁለት ሰዎች አሉ። ዚህን አይነት ነገር በኢንቨስትመንት ባንክ ደግሞ የሰሩ ሰዎች አሉ። እንግዲህ ይሄ ትራስት ፋንድ ሲባል የኢትዮጵያ መጀመሪያው አይደለም፣ በሌላም ሀገሮች አሉ። እስራኤልም፣ በእንድም በሌላም ሀገሮች እንደዚህ አይነት ትራስት ፋንዶች የሰሩ አሉ። እነሱንም ደግሞ በዛ ላይ የተሳተፉ ሌላ ሰዎች ድጋፍ የሚሰጡን አሉ። ስለዚህ እነዚህን ጥያቄዎች በተሟላ መንገድ እንከታተላለን ብዬ ነው የምገምተው። አሁን በቀጥታ ከማን ጋር ነው የምትነጋገሩት? በዚህ አስራ አምስት ውስጥ ያላችሁት እንደ ገባኝ ከሆነ ሁላችሁም ከኢትዮጵያ ውጭ የምትገኙ ባለሙያዎችና ምሁራን ናችሁ። በኢትዮጵያ በኩል እንደዚሁ አይነት ቡድን አለ። ማን ነው በኢትዮጵያ በኩል ይህንን በኃላፊነት የሚመራው? በየቀኑ ይህንን በተመለከተ ግንኙነታችሁ ከማን ጋር ነው? እንግዲህ እንዳልኩሽ ገና እየጀመር ነው ያለ ነው። ኢንተርፌስ የሚያደርግ ወይም ከዛ በኩል ያሉትን እስኪደራጁ ድረስ እንጠብቃለን ማለት ነው። እኛ ራሳችን ገና እየተደራጀን ስለሆን ማለት ነው። ማስታወቂያውን አይተሻል። እስከ እስካሁን ድረስ ያለው በዛ ነው። ከዛ ደረጃ ያለፈ ነገር ምንም የለንም ግን ወደፊት በምንሄድበት ጊዜ አሁን የጠየቅሻቸው ነገሮች ማሟላት ይኖርብናል ማለት ነው። ገና ይሄኛው እንግዲህ ያው ማንዴት እንደማለት ነው ወይም ትእዛዙን ነው ያገኘነው። ትእዛዙን በስራ ላይ መዋል እና በምን አይነት ዘዴ እንደሚሄዱ እና የበለጠ ስኬታማ እንዲሆን የምናደርግበትን ደግሞ ዘዴ እያጠናን ወደፊት እንገፋበታለን ማለት ነው። በጣም አመሰግናለሁ ለሰጡን ማብራሪያ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካል ሳይንስ መምህርና የህግ ባለሙያ ጊዜ ውስጥልኝ። እኔም አመሰግናለሁ። የአሜሪካ ድምጽ አማርኛ ፕሮግራም መልካም ቀን ላንቺም ለአድማጮቻችሁ